ትኩረት በአፍሪካ ኢኳቶሪያል ጊኔ ውስጥ ባለፈው ታኅሳስ 18 2010 ዓ ም የመፈንቅለ መንግስት ሙከራ ተካሂዶ እንደነበር የዜና ምንጮች መዘገባቸው የሚታወስ ነው። የተባለው መፈንቅለ መንግስት ከረጅም ጊዜ አንስቶ ውጥረት እየተካረረ በመጣባት አምባገነናዊቷ ምዕራብ አፍሪቃዊት ሀገር ውስጥ ወደፊትም ውዝግቡ የሚባባስበትን ሁኔታ ጠቋሚ ይሆን የብዙዎች ጥያቄ ነው። ለወትሮው ኢኳቶሪያል ጊኔ በዓለም አቀፍ ደረጃ በውዝግብና በግጭት ከሚነሱት ብዙ አፍሪቃውያት ሀገራት መካከል የምትቆጠር አይደለችም። ይሁን እንጂ የካሜሩን ጦር ኃይላት ባለፈው ታህሳስ 18 ከባድ የጦር መሳሪያ ትጥቅ ያነገቱ ከቻድ ከሱዳንና ከማዕከላዊ አፍሪቃ ሪፓብሊክ የሄዱ ቅጥረኛ ተዋጊዎች ድንበር ተሻግረው ወደ ኢኳቶሪያል ጊኔ እንዳይገቡ ካከላከሉና እነዚህን ተዋጊዎች በቁጥጥር ከዋሉ ወዲህ ይህችው አፍሪቃዊት ሀገር ያለም አቀፉ ማህበረሰብ ትኩረት አርፎባታል። ድንበር ለመሻገር የሞከሩት ቅጥረኞቹ ተዋጊዎች በቁጥጥር ከዋሉ በኋላ የኢኳቶሪያል ጊኔ መንግስት በመላይቱ ሀገር ተቃዋሚዎችን ማሰር ጀምሯል። ከዚህ በተጨማሪም ፌስቡክና ዋትሳፕን የመሳሰሉትን የማህበራዊ መገናኛ ዘዴዎችንም ዘግቷል። ከዚያም የኢኳቶሪያል ጊኔ ፕሬዚደንት ቴዎዶሮ ኦቢያንግ ንጌማ ከ11 ቀናት በፊት በጸጥታ ጥበቃ ሚኒስትራቸው አማካኝነት ባስተላለፉት መግለጫቸው አክራሪ በሚሏቸው የሀገሪቱ ተቃዋሚ ፓርቲዎች የተመለመሉ የውጭ ቅጥረኞች ከስልጣን ሊያስወግዷቸው ሙከራ እንዳካሄዱ ግን ይኸው ሙከራ እንደከሸፈ አስታውቀዋል። ከዚህ ባለፈ ግን ተሞከረ ስለተባለው መፈንቅለ መንግስት የወጣ ዝርዝር መግለጫ የለም። ለዚህም በነዳጅ ዘይት ሀብት በታደለችው ግን አሁንም እጅግ ድሃ በሆነችው ሀገር የፕሬስ ነፃነት ላይ ያረፈው ገደብ እንደ ምክንያት ተጠቅሷል። በወቅቱ በግልጽ የሚታወቅ አንድ ነገር ግን የውጭ ቅጥረኞች እየተባሉት ተዋጊዎች ከአፍሪቃ መሪዎች ሁሉ ስልጣን ላይ ለረጅም ጊዜ የቆዩትን የኢኳቶሪያል ጊኔ ፕሬዚደንት ከስልጣን ለማውረድ ሙከራ ሲያደርጉ የሰሞኑ የመጀመሪያ ጊዜ አለመሆኑ ነው። ፕሬዚደንት ቴዎዶሮ እንጌማ ኦቢያንግ እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1979 ዓ ም ወዲህ ኢኳቶሪያል ጊኔን በመምራት ላይ ይገኛሉ። በጎርጎሪዮሳውያን 2004 ዓ ም በአንድ ብሪታንያዊ ባለሀብት የተረዳ የደቡብ አፍሪካውያን ቅጥረኞች የተጠቃለሉበት ቡድን ኦቢያንግን ግን ለባለተቋማት ይመቻሉ ባላቸው እጩ ለመተካት አቅዶ ነበር። ይሁን እንጂ ቅጥረኞቹ ተዋጊዎች ወደ ኢኳቶሪያል ጊኔ ባደረጉት ጉዞአቸው እግረ መንገዳቸውን ዚምባብዌ ባረፉበት ጊዜ ማንነታቸው ሊጋለጥ በመቻሉ እቅዳቸው ከሽፏል። ወንጋ የሚል መጠሪያ የተሰጠው የመፈንቅለ መንግስት ሙከራ በተለይ አንድ በከፍተኛ ቦታ ላይ የነበረ ብሪታንያዊ በገንዘብ የረዳው ስለነበር በወቅቱ ትልቅ የመወያያ ርዕስ ሆኖ ነበር። ይኸው ግለሰብ የቀድሞ የብሪታንያ ጠቅላይ ሚኒስትር ወይዘሮ ማርግሬት ታቸር ልጅ ማርክ ታቸር ነበር። በኢኳቶሪያል ጊኔ ከጥቂት ሳምንታት በፊት ከተሞከረው መፈንቅለ መንግስት በስተጀርባ ያለውን ቡድን ወይም ምክንያቱን በተመለከተ ትዊተርን በመሳሰሉ የኢንተርኔት ማህበራዊ መገናኛ ዘዴዎች ላይ የሀገሪቱ ሕዝብ መላምቱንና ክርክሩን ቀጥሏል። አንዳንዶች በፕሬዚደንት ኦቢያንግ አገዛዝ አንጻር ቻድ ወይም ካሜሩንን የመሳሰሉ ጎረቤት ሀገራት የተጠቃለሉበት የአካባቢ ቡድን ሴራ ነው ብለው ይገምታሉ። ሌሎች ደግሞ የመፈንቅለ መንግስቱ ሙከራ የኢኳቶሪያል ጊኔ መንግስት ተቃዋሚዎችን ለመምታት ሲባል ራሱ መንግስት ያቀነባበረው ነው ይላሉ። በለንደን የሚገኘው የፖለቲካ ጥናት ተቋም ቻተም ሀውስ የአፍሪቃ ክፍል ኃላፊ አሌክስ ቫይንስ ለዶይቸቨለ በሰጡት ቃለ ምልልስ እንደሚሉት ግን እውነቱ የተወሳሰበ ነው። የኢኳቶሪያል ጊኔ መንግስትን የሚቃወሙ ግለሰቦች ካሜሩንንና ጋቦንን በመሳሰሉ ጎረቤት ሀገራት ይኖራሉ። የሀገራቸው መንግስት ክትትል እንደሚያደርግባቸውም ይሰማል። የተቃዋሚዎቹ በነዚህ ሀገራት በሚኖሩበት ድርጊት እየተነሳ በአካባቢው ሀገራት መካከል ያለው ግንኙነት ትስስር ይታይበታል። ያም ቢሆን ግን ጎረቤት ሀገራት በኢኳቶሪያል ጊኔ የመንግስት ለውጥ እንዲደረግ ይፈልጋሉ ብዬ አላስብም። ማዕከላዊ አፍሪቃ፣ ቻድ፣ ካሜሩን እና ጋቦን ሁሉም ልክ እንደ ኢኳቶሪያል ጊኔ የመልካም አስተዳደር እና ሌሎች ችግሮችም ይታዩባቸዋል። ስለዚህ ፕሬዚደንት ኦቢያንግ እንዲነሱ የሚደረግ መፈንቅለ መንግስትን አይደግፉም። የሰሞኑም የመፈንቅለ መንግስት ሙከራ ታዳ በነዚህ ጎረቤት ሀገራት የሚኖሩ ግለሰቦችን ብቻ የሚመለከት ይመስለኛል። የፈረንሳይ ዜና ወኪል አኤፍፔ የኢኳቶሪያል ጊኔ የውጭ ጉዳይ ሚኒስትር አጋፒቶ እምባ ምኮይን ጠቅሶ እንደዘገበው መፈንቅለ መንግስቱ የተቀነባበረው ፈረንሳይ ሀገር ውስጥ ነው። ይሁን እንጂ መፈንቅለ መንግስቱ የፈረንሳይን መንግስት እንደማይመለከት ሞኩይ መግለጻቸውን ዘገባው አክሎ አስታውቋል። በኤኳቶሪያል ጊኔ ባለፈው ታሳስ ወር ተካሄደ የተባለው የመፈንቅለ መንግስት ሙከራ እንዳላስገረማቸው የሚናገሩት የቻተም ሐውሱ ተንታኝ አሌክስ ቫይንስ እንደሚሉት የመፈንቅለ መንግስቱ ሙከራ በእርግጥ ተካሂዷል ለተባለበት ሁኔታ ብዙ ምክንያቶች አሉ። ለብዙ አስርተ ዓመታት እንደታየው ኢኳቶሪያል ጊኔ ውስጥ ከተካሄዱ ወይም ተሞክረዋል ከተባሉ መፈንቅለ መንግስት ሙከራዎች በኋላ የሚወሰደው እርምጃ አዘውትሮ የተቃዋሚውን ወገን ለመከታተሉ ተግባር ነው የዋለው። በወቅቱ ግልጽ የሆነ አንድ ነገር የሀገሪቱ ኢኮኖሚ እድገት አይታይበትም። የዝቹ ምዕራብ አፍሪቃዊት ሀገር ኢኮኖሚ በነዳጅ ዘይት ላይ ብቻ ጥገኛ በመሆኑ በወቅቱ የነዳጅ ዘይት ዋጋ በዓለም የቀነሰበት ድርጊት አሉታዊ ተጽዕኖ አሳርፎበታል። ከዚሁ ጎን በሀገሪቱ የተጓደለው ሀሳብን በነፃ የመግለጽም ሆነ በነፃ የመወያየትም መብት እንዲሁም ሰላማዊ ተቃውሞ ሰልፍ ማካሄድ አለመቻል በኢኳቶሪያል ጊኔ ተደጋግሞ ለሚታየው መፈንቅለ መንግስት ወይም ሙከራ ምክንያት ነው እና ብዙዎች ህገ መንግስታዊ ባልሆነ መንገድ ማለትም በመፈንቅለ መንግስት ለውጥ ለማምጣት ይቻላል ብለው ያምናሉ። በነዳጅ ዘይት ሀብትና በአነስተኛ የህዝቧ ቁጥር እየተነሳ ኢኳቶሪያል ጊኔ በወቅቱ ከሰሐራ በስተደቡብ ካሉት አፍሪቃውያት ሀገራት በጠቅላላ ከፍተኛ የነፍስ ወከፍ ገቢ ያላት ሀገር ናት። ምንም እንኳን የነፍስ ወከፉ ገቢ 8474 ዶላር ቢመዘገብም አብዛኛው ህዝቧ እድህነት አፋፍ ውስጥ እንደሚገኝ የተባበሩት መንግስታት ድርጅት የሚያወጣቸው መዘርዝሮች ያሳያሉ። ለዚህም በሀገሪቱ የተስፋፋው ሙስና በዋነኝነት እንደ ምክንያት ይጠቀሳል። ለምሳሌ ባለፈው ጥቅምት ወር የፕሬዚደንት ኦቢያንግ ልጅ የመንግስት ንብረትን ለራሳቸው ጥቅም ማዋላቸውን የሚያሳምን መረጃ ከቀረበባቸው በኋላ አንድ የሀገሪቱ ፍርድ ቤት የሶስት ዓመት እስራት በገደብ ፈርዶባቸዋል የፕሬዚደንቱ ልጅ ፓሪስ፣ ፈረንሳይ የሚገኝ አንድ ቤትን ለመግዣ ከመንግስቱ ካዝና 107 ሚሊዮን ዩሮ እንዳነሱ ነው እየተገለጸው። ይህም እንደ አሌክስ ቫይንስ አስተያየት ምዕራባውያን ያን ያህል ትኩረት ባልሰጧት ኢኳቶሪያል ጊኔ ውስጥ ሙስናን ለመታገልና የሰብአዊ መብትን ለማስከበር ያን ያህል ፍላጎት አለማሳየታቸውን የሚጠቁም ምልክት ነው። ኢኳቶሪያል ጊኔን በተመለከተ በአውሮጳውያንና በአሜሪካውያን ዘንድ ግዴለሽነት ያለ ይመስለኛል። አንድ ነጥብ ሁለት ሚሊዮን ሕዝብ የሚኖርባት ኢኳቶሪያል ጊኔ ነዳጅ ዘይት አምራች ሀገር ብትሆንም ከትልቆቹ አምራቾች መደዳ የምትሰለፍ አይደለችም። እርግጥ ዓለም አቀፍ የነዳጅ ዘይትና ጋዝ አምራች ኩባንያዎች በሀገሪቱ ይንቀሳቀሳሉ። ትልቁ የአሜሪካውያኑ ኤክሶን ኩባንያ ይጠቀሳል። ግን ከምዕራቡ ጋር ጠንካራ የጋራ ግንኙነት የሌላት ንዑሷ ኢኳቶሪያል ጊኔ የተረሳች ነው የምትመስለው። ከዚህ ሌላ በወቅቱ ትኩረት እያገኘ የመጣው ጉዳይ ግን ሀገሪቱን ካለፉት 39 ዓመታት ወዲህ በመምራት ላይ የሚገኙት ፕሬዝደንት ቴዎዶሮን የሚተካው ግለሰብ አለመታወቁ ኢኳቶሪያል ጊኔን ወደፊት ሊያናጋ ይችላል የሚለው ስጋት ነው። እንደሚታወሰው ፕሬዚደንት ኦቢያንግ በጎርጎሪዮሳውያኑ 2016 ዓ ምህረት ምክትል ፕሬዝደንት አድርገው የሾሟቸውን ልጃቸውን ተተኪያቸው ሊያደርጉ ይችሉ ይሆናል የሚል ጭምጭምታ አለ። ይህ ግን በህዝቡ ዘንዳ ተቀባይነትን ያላገኘ በመሆኑ በኢኳቶሪያል ጊኔ በነፃና ትክክለኛ ምርጫ የስልጣን ሽግግር የማይኖርበት አሰራር እና ሀገሪቱ አሁን የምትገኝበት ኢኮኖሚያዊ ችግር ሲታሰብ ታዳ ባለፈው ወር የተሞከረው አይነቱ መፈንቅለ መንግስት የመጀመሪያው አሳሳቢ እርምጃ ሊሆን እንደሚችል አሌክስ ቫይንስ ገምተዋል።